አንድ ሰው በተገደለበትና ከሃያ በላይ ሰው ለአካል ጉዳት በተዳረገበት አሰላ ከተማ ውስጥ ባለፈው ሳምንት በተፈጠረ ግጭት ውስጥ እጆቻቸው አሉ ብሎ የጠረጠራቸውን ሰዎች በቁጥጥር ስር መዋሉን የከተማይቱ ፖሊስ አስታውቋል። ከሃያ በላይ ሰዎች የተያዙ መሆኑን እና ከተለያዩ አካላት የተውጣጣ ልዩ አጣሪ ቡድን መቋቋሙን ባለሥልጣናቱ ገልጸዋል። ሙክታር ጀማል ዝርዝሩን ይዟል። አሰላ ከተማ ውስጥ ባለፈው ሳምንት የተፈጠረው ግጭት የጸጥታ ኃይሎች በወቅቱ ባይቆጣጠሩት ኖሮ ወደ ከባድ ትርምስ ሊያመራ ይችል እንደነበረ የከተማይቱ ፖሊስ መምሪያ አዛዥ ኮማንደር ታደሰ ሽብሩ ዛሬ ለአሜሪካን ድምፅ ገልጸዋል። በግጭቱ የከፋ አደጋም ሊደርስ ይችል ነበረ ብለዋል። ኮማንደር ታደሰ ምን ለማድረግ ነው ይሄ ነገር የተከናወነው የሚለውን ማንኛውም ሰው መገመት ይችላል። ግንባታው ህገ ወጥ ነበር። ቢሆንም ግን ይህን ህገወጥ ግንባታ ማፍረስ የሚገባው የህግ አካላትና የጸጥታ አካላት ናቸው። ጥፋትም ጠፍቶ ከሆነ እነሱ ናቸው ለህግ የሚቀርቡት። ነገር ግን የጉዳዩ ባለቤት ያልሆኑ አካሎች ተሰባስበው እዛ አካባቢ ግንባታ ላይ የነበሩ ሰዎችን በጉልበት የጸጥታ አካላትን ጭምር ጥቃት አድርሰዋል። ይህ ነገር እንዲባባስ ያደረገው በተቃራኒ የመጣው ይህ የግጭት ሀሳብ ነው። ይህንን የማጣራቱ ስራ በደንብ እየተመረመረ ይገኛል። ይህ ለከፋ በጥብጥ የተደገሰ ያሉት ግጭት በጥልቀት እንዲመረመር የሚመለከታቸውን አካላት በማሳተፍ እየተሰራ ነው ብለዋል። የፖሊስ አዛዡ ከግጭቱ ማግስት ጀምሮ ጉዳዩን ሲከታተል የቆየ የምርመራ ቡድን ተጠርጣሪዎችን የመለየትና ወንጀሉን የመመርመር ስራ በሰፊው እያካሄደ መሆኑን ነው ኮማንደር ታደሰ ሽብሮ የተናገሩት። የጥናት ቡድኑ ከማግስቱ ጀምሮ ሲንቀሳቀስ ነው የቆየው። የአርሲ ዞን ፖሊስ መምሪያ፣ የአሰላ ከተማ ፖሊስ መምሪያ፣ የአርሲ ዞን አቃቢ ህግ፣ የአሰላ ከተማ አቃቢ ህግ በተጨማሪ ከኦሮሚያ ፖሊስ ኮሚሽን እና ከኦሮሚያ አቃቢ ህግ ቢሮ የምርመራ ቡድን ተዋቅሮ እየሰራ ይገኛል። በቀደምትነት በግጭቱ ተሳትፈዋል ተብሎ የጸጥታ አካላት የለዩአቸውንም ሰዎች ለይተን ወደ ሀያ የሚሆኑ ሰዎች በቁጥጥር ስር አውለናል። ፖሊስና ሌሎች የፍትህ አካላት በመቀናጀት የሚያከናውኑት ስራ የህግን ተጠያቂነት ከማስፈን በተጨማሪ መሰል ግጭቶች እንዳይከሰቱ የመከላከልና ህብረተሰቡን የማሳወቅ ተግባራትንም እንደሚያካትት ኮማንደር ታደሰ አመልክተዋል። ይህ ችግር እንዳይስፋፋና እዚሁ ላይ መቆም እንዲችል ምን ማድረግ አለብን? በጥፋቱ የተሳተፉ ሰዎችስ እንዴት ነው ለህግ ቀርበው የሚጠየቁት? ጥፋቱን ያጠፋው ሰው ከጥፋቱ እንዲማር ሌላውም ከሶ እንዲማር መሰራት ይኖርበታል። መሰል ችግር ወደፊትም መልሶ እንዳይመጣ ማህበረሰቡን ማውገዝ ይኖርበታል። ይህን በማሰብ እየተመረመረ ይገኛል። ከዚህ ጥፋት በስተጀርባ እጁ ያለበት ሌላ አካልም ካለ ይህ የምርመራ ቡድን በጥልቀት እየመረመረ ይሄዳል። ይህንንም ለማድረግ ስራው በበስለት እየተሰራ ይገኛል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ።